በኢትዮጵያ ምርጫ እስኪካሄድ ድረስ አሁን ስልጣን ላይ ያለውን መንግስት በስልጣኑ እንዲቀጥል የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ሶስት ተፎካካሪ ፓርቲዎች የተቃወሙ፣ ውሳኔው ለሀገሪቱ ሰላምና መረጋጋት አደጋ ይደቅናል ሲሉም ይሟገታሉ። ገዢው ፓርቲ በህገ ወጥ መንገድ የስልጣን ጊዜውን ለማራዘም የወሰደው ነው ያሉትን እርምጃ አንቀበልም ያሉት ተቃውሞውን ካሰሙት ሶስቱ ድርጅቶች ሁለቱ የኦሮሞ ነፃነት ግንባር እና የኦሮሞ ፌዴራሊስት ኮንግሬስ በጋራ ባወጡት ጋዜጣዊ መግለጫ ነው። መለስካቸው አምሃ ተከታትሎታል። የኦሮሞ ፌዴራላዊ ኮንግሬስና የኦሮሞ ነጻነት ግንባር በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ባሰራጯቸው መግለጫዎች ትናንት የፌዴሬሽን ምክር ቤት የሰጠውን ውሳኔ ለሀገሪቱ ሰላምና መረጋጋት አደጋ የጋረጠ ነው ሲሉ ገለጡ። በተለይ ኦነግና ኦፌኮ የፈራደረጉት መግለጫ የምክር ቤቱን ውሳኔ ህገ መንግስቱን የጣሰ ብቻ ሳይሆን የሀገሪቱን ሰላምና መረጋጋት አደጋ ላይ ጥሎታል ብለዋል። ሁለቱ ድርጅቶች ቀደም ሲል ለችግሩ አማራጭ መፍትሄ ሀሳብ ሲያቀርቡ እንደነበረ ያመለከተው ይህ መግለጫ፣ ገዢው ፓርቲ ግን በእንቢተኝነት በዚህ ዓመት ሊደረግ የነበረው ምርጫ ሊካሄድ ባለመቻሉ ሊፈጠር የሚችለውን ህገ መንግስታዊ አጣብቅኝ ለመፍታት መፍትሄ ያለውን በተናጠል በህዝብ ተወካዮች ምክር ቤት በኩል ወደ ህገ መንግስታዊ ጉዳዮች አጣሪ ጉባኤ እንዲሄድ አድርጎታል ሲል ይከሳል። በዚህ አማካይነትም ትናንት የፌዴሬሽን ምክር ቤት አሁን ያለው መንግስታዊ አስተዳደር የ2012 አገር አቀፍ ምርጫ እስኪከናወን ድረስ እንዲቀጥል መወሰኑን በሕገ መንግሥቱ በግልጽ የሰፈሩ ድንጋጌዎችን የሚጥስ በመሆኑ አንቀበልም ብለዋል። የኦጋዴን ብሔራዊ ነጻነት ግንባር በተናጠል ያወጣው መግለጫም ተመሳሳይ ቃና ያለውና በምክር ቤቱ የተወሰነ ውሳኔ ለሀገሪቱ ሰላምና መረጋጋት አደገኛ ሁኔታን ሊፈጥር ይችላል የሚል ስጋት እንዳለው አስታውቀዋል። ገዢው ፓርቲ በተናጠል የወሰደው እርምጃ አግላይ ነው ሲልም ነቅፏል። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ በወጡት የጋራ መግለጫ ላይ ማብራሪያ እንዲሰጡኝ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን አናግሬያቸዋለሁ። የፌዴሬሽን ምክር ቤት ውሳኔ መሰረት የሆነውን የውሳኔ ሀሳብ ያዘጋጀው የሕገ መንግሥት ጉዳዮች አጣሪ ጉባኤንም የሄለበት መንገድም አስመሳይና እውነተኛ ማንነትን ለመሸፈን የተከናወነ ድርጊት እንደሆነ ገልጻችኋል። ጉባኤው ባካሄዳቸው ውይይቶችና የሀሳብ መቀበያ መድረኮች የፍትህ ወዳጆች ሁሉ የተሳተፉበት ሳይሆኑ ገዢውን ፓርቲ የሚደግፉ ሀሳቦች ብቻ የቀረቡበት ነበረ ብላቸዋል። እስቲ የእናንተ ሀሳብ እንዴት ወደ ጎን እንደተገፋ ወይንም ወደ መድረኮቹን እንዳይቀርብ ጉባኤው እንዴት እንደከለከለ ያብራሩልኝ። ሁለት ነገር ነው። አንደኛው ከመጀመሪያ ሆኑ አንድ አካል በራሱ ጉዳይ ላይ ዳኛ መሆን የለበትም። ይህ መሰረታዊ የህግ ስህተት ነው። ይህ በራሴ ጉዳይ ላይ ዳኛ ሆነው ከጠረክ ለማን ነው የምትፈዘው? ምክር ቤቱ እኮ ጊዜው ይራዘን ብሎ የሚጠይቅ አካል እኮ ነው እና መልሴ ለሱ ስትሰጥ በየት አሰራር ላይ በራሴ ጉዳይ ላይ ዳኛ መሆን በጣም በጣም ስህተት ነው። አንዱ እሱ ነው። ሁለተኛ ገጠር ደግሞ የኢትዮጵያ ችግር የህገ መንግስት ችግር አይደለም። የህግ ችግር አይደለም። አምስት አመት የምለሆን አናካል ስድስት ይበላል ሰባት ወር ሰባት አሳድግ ማለት እ ያን ያክል ፖለቲካው ነው እንጂ አዳሽ መለወጡ እኮ ችግር አይደለም። ፖለቲካ ግን ችግር ነው። ችግሩ ደግሞ በየቦታው ያየ ነው። ሀገሪታ ዳልታወቀ የህገ መንግስት የፖለቲካን ቀውስ ውስጥ ሊቀጥ ይችላል። ችግራችን ፖለቲካ ነው። ላለፉት አምስት አመት አዎ ገባኝ። ግን መግለጫችሁ የሚለው ፕሮፌሰር ለይታችሁ ይህንን የህገ መንግስት ጉዳዮች አጣሪ ጉባኤ የሄደበት መንገድ በጣም ሀይለኛ በሆነ አገላለጽ ነው የገለጻችሁት። ሆን ተብሎ የተፈጸመ ድርጊት አድርጋችሁ ታያችሁት። ያንን በትክክል እንዲ ነግሩኝ ነው የፈለግኩት። የእናንተ ሀሳብ ምን ያህል ተገፍቷል? ክልል ውስጥ ያሉ የተወሰነ አግጣጫ የሚፈልጉ ዋና ወዳኛ ምኮ የመንግስት ሹመኛ ኮ። ስለዚህ ገዢ ፓርቲ ድርጅታዊ በሆነ መንገድ ሁሉንም ማከናወናል ነው የምትሉት። ገዢ ፓርቲ በራሱ በተቆጣጠረው ሜዳ በፈለበው አግጣጫ፣ አንዳንድ ጊዜ ቲያትር በሚመስል መንገድ፣ አንዳንድ ጊዜ ደግሞ አንዳንድ ምኮ ሰዎች ከየት እናመጣቸው አናውቅም። በኢትዮጵያ ህግ በማስተማርም በመስራትም የምናውቃቸው ሰዎች እዛ ውስጥ አላየንም። እንደገና ደግሞ በራሳቸው በአደባባይ ተጠርቶ ስለነበረ ጉባኤው ጠርቶ ስለነበረ በጠቅላይ ፍርድ ቤት ፕሬዚዳንቱ የሚመራው ማለት ነው። በግልጽ ማስታወቂያ ወጥቶ እንደነበረ ሰምቻለሁ። እና እናንተ ያንን መንገድ ፈትናችሁታለሁ። የራሳቸውን ሕጋዊ ክርክር ለማቅረብ ሞክራችኋለ ማለት ነው። እኛ በምንለው መስበር ለመከራከር የፈለጉ ያስገቡም እንዳሉ እናዳለን። እሺ፣ እና እነሱ የእነሱ ተጥሏል፣ ተገፍቷል፣ ተገናገልን ነገር ነገርና ክት ነው የተፈጠረው እንጂ ዋና ጉዳይ እኮ እሱ ብቻ አይደለም። እኛ ዋና መሰረቱ አቅጣጫው ነው። ይህ የፌዴሬሽን ምክር ቤት በፈለገው መንገድ ጉዳይ ላይ ራሱ ጉዳይ ላይ ትልቁ እሱ ነው ዳኛ ሆኖ መቅረቡ ትክክል አይደለም። ጉዳይ እንዲወል ስንወደዘለ ነው አንድ ይሄ ነው ችግር ከዛ በኋላ ደግሞ ጥሩ ምንድነው ነው ውሁ ያን የለን ባለ ችተት እናንዣራ የህግ ክርክር ሳይሆን ይህ ክርክር ሳይሆን የህገ መንግስት ክርክር ሳይሆን የፖለቲካ ችግር ነው። የፖለቲካ ልዩነት ነው። ህግ ከፖለቲካ ይወጣል እንጂ ፖለቲካ ከህግ አይወጣም። ከዚህ በፊትም እኛም ሪፖርት አርገናል። ይህን እናንተ መግለጫ ካስታወሰኝ እሱ ሳይሆን በዚህ ዛሬ ባነሳነው ጉዳይ ላይ እንድነጋገር ነው የፈለግኩት። ጥሩ በመግለጫችሁ በሌላ ስፍራም ገዢው ፓርቲ ህገወጥና ተቀባይነት በሌለው መንገድ ስልጣኑን ለማራዘም የወሰደውን እርምጃ አንቀበልም ብላችኋል። በመጨረሻው ላይ በእናንተ በኩል ምን እርምጃ ለመውሰድ አቅዳችኋል? ሚገባው ለመንግስት እየተናገር ለኢትዮጵያ ብያሻሆን መናገር ያለብን አባሎቻችንና ና መድራጆቻችን እየተናቀን ህጋዊና ሰላማዊ ትግል መቀጠል እንጂ ሌላ መምቻለን። ይሄ የፌዴሬሽን ምክር ቤት ያስተላለፈ ውሳኔ፣ አሁን በስልጣን ላይ ያለው መንግስታዊ አስተዳደር ቀደም ሲል የገባቸውን ቃሎች በማጠፉ ምክንያት ጽዋው ሞልቶ የፈሰሰውን የህዝብ ቅሬታ አባብሶ ወደ ብርቱ ህዝባዊ ተቃውሞና የኃይል እርምጃ ሊሄድ እንደሚችል ስጋት ገልጻቸዋል። ይህን ስጋታችሁን የአመት ጥሪ አድርገው የሚቆጥሩት አሉ። ለእነዚህ ምን መልሳላችሁ? እንዴት ያመዘዘ ያደርጋሉ ይሉናል። እንደራደር አሁንም በሰቀሪ ያምራችሁ አስቡ። ንጉሱ ሞክረዋል፣ ደርግ ሞክረዋል፣ መለስ ሞክረዋል፣ ኢህአዴግ አንድ ሞክሮ አግቶታል። አሁን ደግሞ እናንተ ያንን ተመልሳችሁ የኢትዮጵያ ታሪክ ባለመማር ያ ነገር ውስጥ እንደገና ተመልሳ ሸመዳ ሩስ ከቶ በዛ አማራጭ ላይ የሚተራገሩ ያን ነው ያንን እንትን ብሎ በዚ እየሰራችሁ ነው የሚለው ሰዋን አሰቡ። ማሳሰብ ካልፈለጉ ሕጋዊና ሰላማዊ ድግላችን ችግር መቀጠል ከመቀጠል ምርጫ ያለን ጥሩ መግለጫችሁ ፍንጭ እንደሚሰጠው ስጋታችሁ እውነትና እውን ቢሆን አሁን በኢትዮጵያ ካለው ደካማ ልማት መሰረቶች፣ ድህነት፣ የፖለቲካ ጽንፈኝነት፣ በየቀኑ የምንሰማው የወረርሽኙ የመዛመት ፍጥነትና ሌሎች ለቁጥር የሚታክቱ ችግሮች አኳያ የሀገሪቱ ዕጣ ፈንታ ምን ሊሆን እንደሚችል ለማንም ግልጽ ነው። የተፈራው ነገር እንዳላችሁት ቢሆን ይህ እንዳይሆን እናንተ ምን ልታደርጉ አስባችኋል? ማድረግ ያሉብን ሰላማዊ ሰልፍ እንግዲህ የሚባለው የመጨረሻችን ይሆናል። እሱን እኛ ሳንጠይቅ ጠይቃቸዋል እያሉ ም ማን እንደሚያስፈራሩ በዛ አካባቢ አልፎ አልፎ እኔን በሚዲያ ላይ ይሰማለሁ። ለማጥፋት ከተዘጋጁ ኃይሎች ጋር በሚሰለፉ ባንዳዎች አሉ ብሎ መኪና ሚሁን በምን ሲናገሩ ይሰማለሁ። እነዛ እነዛ ነገሮች ስለማይጠቅሙ እኛ አቋማችን የፈቀደው ነው ደረጃ ህዝባችንን ደግሞ ልሳተር በምችልበት ደረጃ ህጋዊና ሰላማዊ ትግላችንን ይቀጥላለን። ለወደፊቱም ይሄ ሙከራ ይቀጥላል። አንድ ቀን እንግዲህ ሰሚ ጆሮ እናገኛለን የሚል ተስፋ አለን። አሁንም ስጋትን እየገለጽኩ ሊሰማ ለሚችል መንግስት አመራር፣ የሀገር ኃላፊነት ላለው አመራር ፖለቲካ ቅርቃዶ ውስጥ እንዳትገባ ተጨማሪ አደጋ ውስጥ እንዳትገባ እየተናገርን ነው። በፓርቲዎቹ መግለጫ ላይ የተመለከቱትን የመንግስት አካላት አንዳንድ የስራ መሪዎች ዛሬ ለማነጋገር ያደረግነው ጥረት አልተሳካም። በነገ ዕለት በዚሁ ጥረታችን ቀጥለን በመንግስት በኩል ያለውን ምላሽ ይዘን ለመቅረብ ተስፋ እናደርጋለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ